ስሜ የተባረክ ባላለሁኝ የመኖሪያው እዚሁ አዲስ አበባ ነው። ሲዳማ የክልል ጥያቄ ሁኔታ ያለኝ አስተያየት ምንድን ነው? ጥያቄያቸው አንተም ማንም ሊሆን ይችላል። ህገ መንግስት የሰጠውን መብት መጠየቅ መብቱ ነው። ለምን ጠየቁ፣ ለምን ድረበሹ፣ ለምን የሆነ ነገር ሆኑ የሚል እኔ እንትን የለኝም። ግን መንግስት እንደ መንግስት ህገ መንግስቱ ትክክል ነው ወይ? ህዝቡ ህገ መንግስቱን ተቀብሎታል? ካልተቀበለውስ ምንድነው መደረግ ያለበት? ህገ መንግስቱ ታይቶ ለሀገሪቱ የሚበጅ ወደ ልማት የሚያመጣ ህዝቡን አንድ የሚያደርግ የተሳሰረ ህዝብ ነው ያለው። ስለዚህ ይህን ህዝብ አንድ የሚያደርግ ህገ መንግስቱን አስተካክሎ ማስቀጠል መቻል እንጂ እንደ መብት ጥያቄያቸውን አለማስተናገድ ህገ መንግስቱ ባልተሻሻለበት ሁኔታ ላይ ብዙ አይታየኝ። ስም አበበ እባላለሁ እና እዚሁ ሾላ አካባቢ ነው ያለሁት እና ህገ መንግስቱ የሚፈቅድላቸው ከሆነ የመንግስት በፈቀደ ለመሰብ በቅላቸው መሰረት በሰጠቱ ቆንጆ ነው። ግን መንግስትንም በጠየቀው መሰረት ጊዜ ወስዶ መንግስት በጀት መድቦላቸው ክልሉን ከልሎላቸው ቢሆን ጥሩ ነው እንጂ ከመሬት ተነስቶ በአንድ ጊዜ ይፈጸም ማለት ለህዝቡም ሆ ለነሱም ለመንግስታችንም ጥሩ አይሆንም እና መንግስት ባለው መሰረት ጊዜውን ጠብቆ በጀት ተመድቦላቸው የምርጫ ቦርዱንም አድምጠው ብደረግ ጥሩ ነው። ለህዝባቸውም ሆነ ለእኛ ሀገር ጥሩ ነው ብዬ ነው የምገምተው። ስሜ ዳዊት ይባላል። ብዙ ወንድሞቻችን በቃ በጣም ቅርብ የኛ ቅርብ ዘመድ ነበረ። እሱ አዋሳ ክልል ነበረ፣ በነሱ ጋር ስራ ሰራ ነበረ። ልጁ ሞት የተባለ ምንም በቃ እኛ ራሱ አዘና ነው። በእኔ በኩሌ በጣም አዝኛለሁ። እና በጣም ለነሱ አይገባም፣ ክልል መሆናቸው በጣም አይገባም ብዬ እኔ አስተላልፋለሁ። ስም ተስፋ ይባላለሁ። እና አዋሳ ላይ የነበረው በፊት በእርግጥ ስዳማዎቹ የራሳቸው ክልል አላቸው። ክልል መሆን የሚቻለው ደግሞ በወንጀል፣ በዛቻ ሰውን አባርሮ የሰውን ነብስ አጠብቶ ወንጀል ሰርቶ ሳይሆን ህጋዊ በሆነ መንገድ ህጋዊ በሆነ መንገድና ተገቢ በሆነ መንገድ ላይ ነው ክልል መሆን የሚችሉት እንጂ ዝም ብሎ በቃ በራቡሻ በማስፈራራት በዱላ በዛቻ ክልል መሆን ይቻላል ብዬ እኔ በራሴ በኩል አልገምትም። ሰው ስራውን ትቶ ምንም ትቶ እንደገና የሚያስተምሩት ልጆቹን ሕፃን ልጆቹን በየመንገዱ እየጣሉ ስንት አመት የኖሩበት ቤት ተቃጥሎ እንደገና ደግሞ እንደ ባዳ ሆኖ እንደገና ደግሞ በፊት ወደ ሊቢያ ላይ የተከሰተው ነገር እዚህ ኢትዮጵያ ውስጥ የተከሰተ ነው ያለው እና ይሄ ምንድን ነው ያስተሳሰብ ችግር ነው። እንደዚህም መሆን የለበትም። በተገቢ መንገድ እንደገና ደግሞ በህጋዊ መንገድ ነው መጠየቅ ያለባቸው። ኤርሚያስ ይባላለሁ። የተነሳው ጥያቄ ህገ መንግስታዊ ጥያቄ ነው፣ የመብት ጉዳይ ነው። ግን ደግሞ እንደኔ ምንድነው ነው ምንም እንኳን የመብት ጥያቄ ቢሆንም ሀገሪቱ ያለችበትን ሁኔታ ማየት፣ ትንሽ መታገስ አስፈላጊ ነው ብዬ አስባለሁ። ምክንያቱም እንግዲህ አዲስ መንግስት ነው ብሎ መውሰድ ይቻላል። ምንም እንኳን ኢህአዲግ ሆኖ የቀጠለ ቢሆንም ነውጥ የፈጠረው ለውጥ ነው የመጣውና መረጋጋት መቻል አለበት። የመብት ጥያቄ ሲነሳ ሁሉንም ያማከለ ውጤት አለው ህጻናትን፣ አሮጊቱን፣ ሽማግሌውን ሁሉን ያማከለ ውጤት አለውና ጊዜውን ካልጠበቀ ውጤቱ መጥፎ ይሆናል። ብዙ ቦታዎች ላይ አይተናል። አሁን እንደምናያቸው አይነት ነውጥ የሚያመጣቸው ለውጦች ውጤታማ ናቸው ብዬ አላምንም። ምክንያቱም ብዙ ተጎጂ አለ። ነውጥ ሳይሆን አሁን የሚያስፈልገው ማስተዋል የተሞላበት እንቅስቃሴ የሚያመጣቸው ለውጦች ዲሞክራሲያዊ የሆነ ለውጦች ናቸው የሚያስፈልጉት ብዬ አስባለሁ። ህዝቡ መብቱ እንደ መብት መጠየቅ ይችላል፣ መጠየቅ አለበት። መብቱን ማረጋገጥ መቻል አለበት። መብቱን ግን ሲያረጋግጥ ህዝብ ሌላንስ ህዝብ ሳይጎዳ የመንግስትንም ሁኔታ በማየት በትግስት በመረጋጋት በማስተዋል በጥበብ በመሄድ ይህ ሀያ አንደኛው ሴንቸር ላይ ያለ ነው። በጉልበት ከመንግስት ጋር ግብግብ ከህዝብ ጋራ ከመንግስት ጋር ግብግብ በፈጠር ቁጥር ወገንህን ወንድምህን፣ አክስትን፣ አጎትን እያጣ ኢኮኖሚህን እያጣ እየደቀቅ ኢኮኖሚያችን ዘቅቷል ወድቋል። ይህን የወደቀ ኢኮኖሚ ተሳስረን እጅ ለእጅ ሁነን እንዴት እናንሳው የሚባልበት ሰዓት ነው የሚባልበት ሰዓት ላይ ደግሞ ይህ መፈጠሩ አሳዛኝ ቢሆንም ነገር ግን ደግሞ መብቱ እንዳለ ሆኖ መንግስትን መጠበቅ ደግሞ ግዴታም ነው።